በኢትዮጵያ ብሔር ብሔረሰቦች መካከል አሁን የሚታየውን ግጭት ለማስቀረት ብሔር ተኮር ፌዴራሊዝምን ሰርዞ መልክዓ ምድራዊ አቀማመጥን መሰረት ያደረገ አከላለል መገንባት ያስፈልጋል ሲሉ በባህር ዳር ከተማ የሚገኙ የሀገር ሽማግሌዎች፣ ምሁራንና የፖለቲካ ፓርቲ መሪዎች አሳስበዋል። በኢትዮጵያ ብሔር ተኮር ፌዴራሊዝምንና ተግዳሮቶቹ በሚርዕስ የተለያዩ የህብረተሰብ ክፍሎች የተሳተፉበት የውይይት መድረክ ባህር ዳር ላይ ተካሂዷል። አስቴር ምስጋናው ዝርዝራለት። በኢትዮጵያ በአሁኑ ሰዓት በተለያዩ አካባቢዎች በብሔር ብሔረሰቦች መካከል ደም አፋሳሽ ግጭቶች የተፈጠሩት ባለፉት ዓመታት በክልሎች መካከል ብሔርና ቋንቋ ተኮር ፌዴራሊዝም ተግባራዊ በመደረጉ እንደሆነ በተለያዩ ጊዜያት አንዳንድ ምሁራን አጥብቀው ሲናገሩ ቆይተዋል። የዛሬው የባህር ዳር መድረክም የእነዚህ ምሁራንን ሀሳብ ያንጸባረቀ ነበር። ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ከናሽናል ኢንዶመንት ፎር ዲሞክራሲ ጋር በመተባበር ከፖለቲካ ፓርቲ መሪዎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች እንዲሁም ከ ምሁራን ጋር በኢትዮጵያ ብሔር ተኮር ፌዴራሊዝምና ተግዳሮቶች በሚል ርዕስ በባህር ዳር ከተማ ውይይት አካሄዶ ነበር። በመድረኩ ከተሳተፉት አንዱ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ተስፋውን አለምነህ እንደተናገሩት ኢህአዲግ ከብሔር ተኮር ፖለቲካ ካልወጣ ሀገሪቱ ወደ ከፋ ችግር ትገባለች ብለዋል። የብሔር ተኮር ፌዴራሊዝም በተለየ ሁኔታ የአማራን ሕዝብ ጎድቶታል ብዬ አምናለሁ። የአማራ ሕዝብ ያሰፋፈር ሁኔታ ብናየው ስራዎች ኢትዮጵያ በሁሉም ቦታ አለ አማራ የሌለበት ኢትዮጵያ የለም። በህዝብ ቁጥር በእኛ እምነት በኢትዮጵያ አንደኛ ነው ካሉ ብሔሮች የአማራ ህዝብ ቁጥር አንደኛ ነው። እንዲያም ሆኖ ግን በተለያዩ አካባቢዎች ያሰፋፈር ሁኔታው በተለየ ሁኔታ ደግሞ ያሰፋፈር ሁኔታው ስብጥር በሁሉም ቦታ ስለሚገኝ ይህ የብሔር ተኮር ፌዴራሊዝም እጅግ እጅግ እጅግ እጅግ አማራን ጎድቶታል። የዘር ጥቃት በሚባል ደረጃ የብሔር ተኮር ፌዴራሊዝም ኢትዮጵያ ውስጥ ሁለት ሀገር ፈጥሯል በተጨባጭ አሁን እንኳን ደው ዙሪያ ጥምጥም መሄድ ሳያስፈልግ አሁን የትግራይ ክልላዊ መንግስት እና የፌዴራል መንግስቱ ያላቸው ግንኙነት የጎረቤት ሀገር እንጂ የአንድ ሀገር ፌዴራሊዝም አይመስልም። በቃ በግድ ይህንን ያመጣው ደግሞ የብሔር ተኮር ፌዴራሊዝሙ ነው። በብሔር ተኮር ፌዴራሊዝሙ ላይ ይሄ ችግር ተፈጥሮ በዛ ላይ ደግሞ አምባገንነት ተጨምሮበት የተፈጠረው ችግር አሁን የተፈጠረው ሁኔታ አለ ማለት ነው። ስለዚህ የብሔር ተኮር ፌዴራሊዝም ኢትዮጵያ ውስጥ ተሞክሮ ከሽፏል። ያለቀለት ጉዳይ ነው። ማንኛውም ዜጋ ተደርቶታል። ይህን ማሳየት የሚቻለው ጠቅላይ ሚኒስትሩ በተወሰነ ደረጃ ሲናገሩ በሕዝብ ዘንድ ተቀባይነት የሰጣቸው ከብሔር ተኮር ፌዴራሊዝም የአንድነትን በማቀንቀናቸው ነው። ስለዚህ አሁንም የኢህአዴግ ወይም መንግስት ከብሔር ተኮር ፌዴራሊዝም በአጭሩ ከወጣ ምናልባት የሚደርሰውን አደጋ መቀነስ ይቻላል። ከዛ ውጭ ከሆነ ግን አደጋው ከባድ ነው። ሌላው አስተያየት ሰጪ ተመሳሳይ ሀሳብ ነው ያንጸባረቁት በሀገራችን ውስጥ የፌዴራል ስርዓት ነበር ብሎ ለመውሰድ የሚቻልባቸው ሁኔታዎች አልነበሩም። ስማዊ ነው። ብሔር ተኮር ፌዴራሊዝም ትልቁ ችግሩ የብሔር አክራሪነት ያመጣል። የብሔር አክራሪነት ሲመጣ ደግሞ በክልሎች መካከል በብሔረሰቦችና በብሔሮች መካከል ለግጭት መንስኤ የሚሆንበት ሁኔታ ስለሚኖር አሁን እያየን ያለነው የብሔር አክራሪነቱ ጫፍ የረገጠበት ሁኔታ ነው የመጣው እና የዚህ ትልቁ ችግር የኢትኒክ ቤዝድ ፌዴራሊዝም ወይ ብሔር ተኮር ፌዴራሊዝሙ ላይ አተኩረን በሜዳችን ነው የሚል ሀሳብ ነው ያለኝ። የሀገር አንድነትን የሚያናጋበት ሁኔታ እንዳለ ይህ ብሔር ተኮር ፌዴራሊዝም ቢወሰድ ጥሩ ነው። ተሳታፊዎቹ ከዚህ በተጨማሪ በሀገሪቱ አሁን ላለው ውጥረት መፍትሄ ያሉትን ሀሳብ ሰንዝረዋል። የአማራ ምሁራን መማክርት ጉባኤ ፕሬዚዳንት ዶክተር ገበያው ጥሩ ነህ ለኢትዮጵያ ምን ያስፈልጋታል? መልካም ድራዊ የሆነ ፌዴራል ስርዓት የግድ ያስፈልጋታል ብዬ እኔ በበኩሌ አምናለሁ። ያንን አሁን እናደርገዋለን ወይ እንደማንችል ደግሞ ይገባኛል። ስለዚህ መፈለግ እና ማድረግ የተለያዩ ነገሮች ናቸው። ፍላጎታችንን በርቀት ይዘን ከቅርብ ደግሞ ማድረግ የሚገባንን ነገር ማድረግ ያለብን ይመስለኛል። የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ አለምነህ የዶክተር ገበያውን ሀሳብ ይጋሩታል። መፍትሄውን በአጭር ለማስቀመጥ የብሔር ተኮር ፌዴራሊዝሙን ሰርዞ ጂኦግራፊ የሆነ ፌዴራሊዝምን ማስቀመጥ፣ ይህ ሊሆን የሚችለው ደግሞ ዲሞክራሲያዊ ስርዓት ሲገነባ ነው። የዲሞክራሲያዊ ስርዓት የሚገነባው ደግሞ የሁሉም ዜጎች አስተዋጽኦ ሲደረግበት ነው። ስለዚህ ይህ የብሔር ተኮር ፌዴራሊዝም መስተካከል ያለበት በጂኦግራፊ ሆኖ ዲሞክራሲያዊ አካታች ሆኖ ቢስተካከል መጪው ኢትዮጵያ አንድነቷን ጠብቃ የቀደም ገናነቷን ማስጠበቅ ትችላለች። ከሀገር ሽማግሌዎች ማህበር የመጡት የቀህሪውያን በላይ መኮንን ሀሳባቸው የተለየ አይደለም። ከአፄ አምደ ጽዮን ዘመነ መንግስት ብንነሳ ከአስራ አራተኛው ምዕት ዓመት ጀምሮ በመካከል ላይ የጦርነቱ ምኑ የእርስ በእርስ ውጊያው ዘመነ መሳፍንቱ ያደናቀፈው ነገር አለ እንጂ፣ መልክዓ ምድራዊ የሆነ የስርዓተ መንግስት አወቃቀር፣ ማዕከላዊ መንግስቱ ከሌሎች በስሩ ካሉት መንግስታት ግብርን የሚያስፈልገውን ነገር እየተቀበለ አስፈላጊ ሲሆን ደግሞ የጸጥታ ችግርም ሲያጋጥም ጦርና ሰራዊት እያዋጡ ሀገሪቷ ትተዳደር እንደነበረ ይታወቃል። አምደ ጽዮን በዚህ መልክ ያስተዳደር ነበር። መልክ አምድራዊ አከላለል የሚለው ምንም ጥያቄ የለውም፣ ሁሉም የሚቀበለው ነው። እና ቅድም እንደተባለው ህገ መንግስቱን የማሻሻል ሂደቱ ያው ትንሽ ፈታኝ እንደሆነ ይታየኛል። በመጨረሻ ተሳታፊዎቹ ያተኮሩበት ነጥብ የኢትዮጵያ ሕዝብ አንድነቱን እንዲጠብቅ ነው ጥሪ ያቀረቡት። አሁንኛ ኢትዮጵያ ብንልም ምንም ብንል ህብረታችንን ማጠናከር አለብን። እየከፈልን ያልነው ዋጋ አምሳ አመት የተኛንበትን ዋጋ ይመስለኛል። ስለዚህ አትሊስት የወደፊታችንን ለማሳመር በደንብ ነቅተን ተደራጅተን በህብረት በአንድነት ስራ ልንሰራ ያስፈልጋል እላለሁ። በዚህ ስርአትና ህገ መንግስት ዋናው ተጎጂ የሆነ የአማራ ህዝብ ስለሆነ ሁላችንም በዚህ ላይ ጥበብን ጥበብን በተመላ ብልህነትን በተመላ አካሄድ እርስ በርሳችን ሳንገፋፋ አንድ ሆነን ተደጋግፈን ልዩነቶቻችንን በኪሳችን አድርገን ይህንን ስርዓት ለመለወጥና ማስቀየር መቻል ይኖርብናል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር